ትግራይ ክልልን ከኢትዮጵያ ገንጥሎ ሀገር ለማድረግ መስራት ዋና አላማና ግቡ ያደረገ ፓርቲ የመስራች ጉባኤውን አካሄደ። ራሱን የትግራይ ነጻነት ፓርቲ ብሎ የሰየመው ይህ ፓርቲ ባለፈው ቅዳሜና ሁድ በመቀሌ ከተማ የመስራች ጉባኤውን በማካሄድ የፓርቲው ህገ ደንብና ፕሮግራምን በማጽደቅ መሪዎቹን መርጧል። በፓርቲው ፕሮግራምና ተያያዥ ጉዳዮች ላይ ሙልጌታ ጽበሀ የፓርቲው ሊቀመንበር አቶ ግርማይ በረህን አነጋግሯል። የትግራይ ነጻነት ፓርቲ ውድብ ናጽነት ትግራይ፣ ከሌሎች ፓርቲዎች በምንድን ነው የሚለየው? በሚለው እስኪን ጀምር። የትግራይ ነጻነት ፓርቲ ከሌሎች የትግራይ ፓርቲዎች የሚለይበት ዋናው ነጥብ ትግራይን ሀገር ለማድረግ በግልጽ እንደ አላማ አንግቦ የተነሳ ድርጅት መሆኑ ነው። እስካሁን በትግራይ የታዩ ድርጅቶች ትግራይን ሀገር እናደርጋለን ብለው የተነሱ አይደሉም። ይህንን ዓላማ እንድትይዙ እንደ ፓርቲም ለዚህ ጉዳይ እንድትቋቋሙ ያደረጋችሁ ዋና ምክንያት ምንድን ነው? እንግዲህ መነሻው ትግራይ ታሪክም ነው፣ የትግራይ ፍላጎትም ነው። ከታሪክ ስንነሳ ትግራይ ትልቅ ሀገር ነበረች፣ የትልቅ ስልጣኔ ባለቤት ነበረች። ይሄ ስልጣኔም የአክሱም ስልጣኔ ተብሎ የሚታወቀው ነው። የአክሱም ስልጣኔ በተለያዩ የውጭና የውስጥ ምክንያቶች ከወደቀበት ጊዜ ጀምሮ ግን ትግራይ የገባችበት ሁኔታ የቁልቁለት መንገድ ነው ማለት ይቻላል። አንድ ያጣነው ነገር አለ ማለት ነው። ምንድን ነው እሱ? እስካሁን ያላገኘ ነው። በድርጅታችን እምነት ከፍተኛ ስልጣኔ ያስመዘገብነው በነጻነት ትግራይ ማዕከል የሆነችበት መንግስት በኖረበት ዘመን ነው። የቁልቁለት ሂደት ውስጥ የገባ ነው ደግሞ ነጻነታችንን አተን በሌሎች ገዢዎች ተጽዕኖ ስር የገባንበት፣ ወደ ኋላ ላይ ጭራሽ ሙሉ በሙሉ በሌሎች ገዢዎች ቁጥጥር ውስጥ የገባንበት ሁኔታ በመፈጠሩ ነው። ስለዚህ ከዚህ ተነስተን መያዝ የምንችለው አቋም ወደ ራሳችን ሉዓላዊነት እንመለስ የሚል ነው። ስለዚህ አንዱ መነሻችን ታሪክ ነው ማለት ነው። ሁለተኛው መነሻችን አሁን ላይ ቆመን ራሱ ስናየው የትግራይ ሕዝብ ፍላጎት አሁን ባለችው ኢትዮጵያ ውስጥ ሊሟላ ይችላሉ የሚለው ጥያቄ ነው። በእኛ እምነት ሊሟላ አይችልም። ሊሟላ የማይችልበት ምክንያት ምንድን ነው ብለን ስንነሳ ኢትዮጵያ ውስጥ የተለያዩ የፖለቲካ ኃይሎች አሉ። ኢትዮጵያን የአንድ ማንነት ሀገር የማድረግ ሙከራ ሁለተኛው ኢትዮጵያ የተለያዩ ብዝሀነት ያለባት ሀገር ሆና ይህም ብዝሀነት ተቀብላ በኩልነት ላይ ተመስርታ አገር መሆን አለባት የሚል ነው። በሶስተኛ ደረጃ ልናስቀምጠው የምንችለው ጨርሶ አህዳዊም ባይሆን ጨርሶ ጨፍላቂም ባይሆን የተወሰኑ የኢትዮጵያ ብሔሮች ወይም ብሔረሰቦች ትልቅ ናቸውና እነሱ ዋናውን ድርሻ ይዘው ሌላው በዙሪያቸው አጫፋሪ ሆነው የሚኖርበት ሀገር የመፍጠር ሙከራ ያለበት ሀገር ነው። ስለዚህ እነዚህ ሶስት አይነት አስተሳሰቦች ኢትዮጵያን እስካሁን ድረስ የግጭት ማዕከል አድርገዋት ቆይተዋል። የእነዚህ አስተሳሰቦች ፍጭት ቀጣይ ነው። ፍጭቱን ደግሞ በዴሞክራሲያዊ መንገድ ማስኬድ ከባድ ነው። ምክንያቱም ዴሞክራሲያዊ መንገድ እንዲኖር የሚያግባባ በሀገርነት ዙሪያ አስተሳሰብ መኖር አለበት። ኢትዮጵያ የሚያግባባ የሀገርነት አስተሳሰብ መፍጠር ያልቻለች ሀገር ነች። የትግራይ ሕዝብ በታሪክም ትልቅ ስልጣኔ የነበረውና የስልጣኔ ጮራን ምንነት የሚያውቅ ወደዛ መመለስ የሚፈልግ ነው። ይህን ለማምጣት ሰላም ያስፈልገዋል። ተቋሞችን መገንባት መቻል አለበት። በዚህም ዴሞክራሲን ማምጣት መቻል አለበት። ይህን ለማድረግ የግዴታ የራሱን ሀገር መገንባት አለበት። ለሶስት ሺህ ዓመታትን የተገነባውን አስተሳሰብ እንዴት አሁን መጥታችሁ እናንተ እንደ ፓርቲ ከሌላው የኢትዮጵያ ህዝብ እንዴት ልትለዩ ትችላላችሁ? መጀመሪያ የኢትዮጵያ የሶስት ሺህ ዓመት ታሪክ የሚባለው ላይ እኛ ያለን ግንዛቤ ትክክል አይደለም የሚል ነው። ሶስት ሺ ዓመት የሚሞላ ታሪክ ያላት ኢትዮጵያ የለችም ብለን ነው የምናምን። አክሱማውያን ኢትዮጵያ የምትባል በአሁኗ ሱዳን ውስጥ የነበረች ሜሮ የምትባል ግዛትን ያስገበሩ እንጂ ኢትዮጵያውያን አይደሉም። አክሱማውያን ኢትዮጵያውያን አይደሉም ብለን ነው የምናምን። ስለዚህ ኢትዮጵያ ሶስት ሺ ዓመት ታሪክ ነው ያላት አክሱም ኢትዮጵያ ናት የሚለውን አንቀብልም። በአጋጣሚ አክሱም የምትባለው ከተማ የአሁኗ ኢትዮጵያ ውስጥ ስለተገኘች የአሁኗ ኢትዮጵያ ሶስት ሺ ዓመት ታሪክ አላት የሚለው መሰረት የለውም። ስለዚህ የትግራይ ህዝብ ይቻ አሁን የምንኖርባት ኢትዮጵያ በ19ኛው ክፍለ ዘመን መጨረሻ አካባቢ የተቋቋመችው ኢትዮጵያ ውስጥ ማዕከልነት ያለው ኮርቶ፣ የሚኖር ተከብሮ የሚኖር ህዝብ ሆኖ ያውቅ። በተወሰነ ደረጃ ይሄን ሊያገኝ የቻለው ከመራራ የትጥቅ ትግል በኋላ በተገኘ ፌዴሬሽን ቅርጽ የያዘ ኢትዮጵያ ውስጥ ነው። ይህ ኢትዮጵያ ደግሞ ሀያ ምናምን ዓመት የቆየ ኢትዮጵያ ነው። ትግራይ ግዛትና በተጋሩ ህልና ላይ አደጋ ሲቃጣ እያየን ነው። እሱን እየተከላከል ያለን ያለ እርስዎ እንዳነሱ ትጥቅ ትግል ተካሂዷል፣ 17 ዓመታት። በዚህ ትጥቅ ትግል ደግሞ ወላጆቻችሁ፣ ወንድሞቻችሁ መስዋዕት ከፍሏል በተለያዩ የኢትዮጵያ ክፍሎች። ይህንን የእነሱ መስዋዕትነት ግን መክዳት አይሆንም። ባለፈው የተካሄደው የ17 ዓመት የትጥቅ ትግል መነሻው ምንድን ነው የሚለው ማየት ነው። ይህን ጥያቄ ለመመለስ የሚያግዘን መነሻው ያኔ ትግራይ በከፍተኛ ጭቆና ውስጥ ስለነበረች፣ ከዛም በፊት ቀዳማይ ወያኔ እንደነበረ ታስታውሳለን። ስለዚህ የነዛ ትግሎች መነሻ ትግራይ ኢትዮጵያ ውስጥ ስላልተመቻት ነው። ትግራይ ኢትዮጵያ ውስጥ የነበራትን የታሪክ ከፍታ አጣ። በከፍተኛ ቁልቁሎት ወርዳ ድህነት ውስጥ ድንቁርና ውስጥ ስለተዘፈቀች ከዛም አልፎ ረሃብ፣ ቸነፈር የሚታይባት አገር ስለሆነች ይሄ መሯቸው፣ ይሄ ነገር መወገድ አለበት ብለው ቁርጠኛ የሆኑ ልጆቿ የጀመሩት ትግል ነው። ያ ትግል በዋናነት ትግራይን የማዳን ትግል ነው እንጂ የኢትዮጵያን የማዳን ትግል ተደርጎ መውሰድ የለበትም። ስለዚህ ያን ትግል የመሩ እዛ ትግል ላይ የተለያዩ አስተዋጽኦ ያደረጉ አካላት መነሻቸው ትግራይን ማዳን ነው። ትግሉ ሄዶ ድል ካረገ በኋላ የመጣው ነገርም ትግራይ ሀገር መሆን የለባትም የሚል አይደለም። ምክንያቱም ከድል በኋላ የተጻፈው ህገ መንግስት አይደለም ለትግራይ ለሌሎቹ የኢትዮጵያ ብሔሮችና ብሔረሰቦችም ከፈለጉ ሀገር መሆን እንደሚችሉ ያረጋገጠ ህገ መንግስት ነው። ያ ህገ መንግስት እንደዛ እንዲሆን የተደረገበት ምክንያት ምንድን ነው? የትግራይን ትግል ያካሄዱ ወገኖች ኢትዮጵያን እንደ አዲስ እንሞክራት ነው እንጂ ያሉት ምርጫችን ኢትዮጵያ ብቻ ነች አይደለም ያሉት። አሁን ኢትዮጵያን እንደ አዲስ እንሞክራትና የምትስማማ የምትመች ከሆነች እሰየው፣ ካልሆነ ግን ህገ መንግስታዊ መብታችንን ተጠቅመን ትግራይን ሀገር ማድረግ እንችላለን የሚል ትግል ነው ለውጤት የበቃው። እዛው ላይም ህወሀት ራሱ ትግራይን ሀገር ለማድረግ ነው የተነሳሁ ተብሎ በመሀል ሀገር ሰዎች ሲወቀስ ነው የኖረው። እስካሁንም ድረስ ይወቀሳል። የወላጆቻችን ከየቤተሰቡ የተሰዉ ወገኖቻችን፣ ወንድሞቻችን፣ እህቶቻችን ጥያቄ የነበረው ትግራይን የማዳን አስፈላጊ ከሆነም ትግራይን ሀገር የማድረግ ነው የነበረው። አሁንም ተመልሰን ልክ እናንተን ወደ ትግል የገፋችሁ የትግራይ የግዛት አለመጠበቅ የትግራይ ልጆች ህይወት ንብረት አለመጠበቅ እየታየ ነው ኢትዮጵያ ውስጥ በግልጽ አፍጦ። ስለዚህ ተመልሰን እናንተን ወደ ትግል ወዳስገባቸው ሁኔታ ውስጥ ነው የገባ ነው። ስለዚህ የእናንተ ትግል እንሞክረው ያለው ኢትዮጵያ ሚረባ ነገር ስላላመጣ፣ ልክ እናንተም እንዳስቀመጣችሁት የቀረን አማራጭ የራሳችንን ጎጆ ቀልሰን ይችን ትግራያችንን ሀገር አድርገን በሙሉ ነጻነት በራሳችን አቅም የምንፈልገውን ጉዞ መጀመር ነው ነው እያልን ያለነው እ የትግራይ ህዝብ ከሌላው የኢትዮጵያ ህዝብ ጋር የተዛመደ ነው፣ የተዋለደ ነው፣ አብሮ የመኖር ባህል ያዳበረ ህዝብ ነው። ይህንን ህዝብ ይቀበለናል ብላችሁ ታምናላችሁ? ይህንን ሀሳባችሁ የናንተ የትግራይ ህዝብ ከሌላው ኢትዮጵያ ህዝብ ጋር አብሮን የኖረው ትክክል፣ በረጅም ዘመን አብረን ኖረናል። በዚህ ምክንያትም ተጋብተናል፣ ተዋልደናል። ይሄ ነገር ትግራይ ሀገር ስትሆን ይቋረጣል ወይ ነው ጥያቄው መሆን ያለበት። አይቋረጥም። ይቀጥላል አብረን ስለኖርን አይደል የመጣው። በሂደትም አብረን ነው የምንኖረው፣ ኢትዮጵያ ውስጥ ካሉ ህዝቦች ጋር አይደለም። ዓለም ራሷም ወደ አንድ መንደርነት እየመጣች ነው። ኢትዮጵያውያን አውሮፓውያንን እያገቡ አይደለም እንዲያሁን። ስለዚህ ይቀጥላል። ይሄ እዚህ ላይ ስጋት መፈጠር ያለበት አይመስለኝም። ስለተጋባን አብረን ስለኖርን ግን ለዘላለሙ አብረን መኖር አለብን ወይ ነው ጥያቄ። ለዘላለሙ አብረን እንድንኖር የሚያደርገን እስካሁን የመጣንበት ሂደት ከተስማማን ከተመችን ለሁላችንም ነው። ይሄ የለም አልታየም። ወደፊትም አብሮ ሊያኖረን የሚችል ሁኔታ ስለሌለ ህዝባችንን ካስረዳ ነው ይቀበለናል። ለምን አይቀበለንም? ህዝባችን የሚፈልገው ሰላም፣ ልማት፣ ዴሞክራሲ ነው እንጂ ኢትዮጵያዊነትን ብቻ አይደለም የሚፈልገው። ኢትዮጵያዊነትን የሚፈልገው ይህን እስከሰጠው ድረስ ነው። እስካሁን ድረስ አልሰጠውም፣ ወደፊትም እንደሚሰጠው ምንም ማረጋገጫ የለም። ስለዚህ የራስህን ሀገር ፈጥረህ በራስህ ፍላጎትና በራስህ አቅም ሰላምህን ዴሞክራሲህን ልማትህን ማምጣት ነው የሚሻልህ ስንለው ለምን አይቀበልም? አሁንም እኮ ራሱ ይብዛ የሚነስም እንደ ሀገር ነው ትግራይ እየኖረች ያለችው እንጂ ኢትዮጵያ ውስጥ ያለው ሁኔታ ትግራይን ወደ አደጋ የሚገፋ ትግራይን ለማጥፋት የሚንቀሳቀስ ሆኗል በግልጽ እሱን እየመከትን እንደ ሀገር ነው እየኖርን ያለን። ተጨባጭ ነገሩ ወይም እየተፈጠረ ነው ያለ። ቀደም ብለው በተነሱ ሀሳቦች ተቃውሞ ያላቸው በትግራይ ክልል ከሚገኙ የፖለቲካ ፓርቲዎች በቅርቡ አነጋግረን የምናቀርብ መሆኑን እንገልጻለን። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለም